የኦሮሞ ነጻነት ታጣቂ ታጣቂዎች ወደ ተዘጋጀላቸው ማዕከላት እየገቡ መሆኑን የኦሮሚያ ክልል መንግስት አስታውቋል። የክልሉ መንግስት ኮሚኒኬሽን ቢሮ በወጣው መግለጫ መንግስት ከኦሮሞ ነጻነት ሰራዊት ታጣቂዎች ጋር ያደረገውን የሰላም ስምምነት ተከትሎ የሰራዊቱ ታጣቂዎች ወደ ተዘጋጀላቸው ማዕከላት እየገቡ መሆኑን አስታውቋል። ቢሮ በማህበራዊ ትስስር ገጾቹ ላይ ባሰፈረው መግለጫ በተለይ በምዕራብ ሸዋና በደቡብ ምዕራብ ሸዋ ይንቀሳቀሱ የነበሩ የኦሮሞ ነጻነት ታጣቂዎች የሰላም ጥሪውን ተቀብለው ወደ ተዘጋጀላቸው ቦታዎች እያመሩ ነው ይላል። በተጨማሪም ዘጋቢያችን ገልሞ ዳዊት የተለያዩ ነዋሪዎችን በስልክ አነጋግረዋል። ነዋሪዎቹ ታጣቂዎቹ ወደ ተዘጋጀላቸው ቦታዎች እየገቡ መሆኑን መመልከታቸውን ተናግረዋል። ተጨማሪውን ደግሞ ገልሞ ዳዊት ይነግረናል። የኦሮሚያ ክልላዊ መንግስት በተለያዩ የማህበራዊ መገናኛ ትስስር ገጾች ባጋራቸው ዘገባዎች ከትላንት ጀምሮ በክልሉ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት የሰላም ጥሪ በመቀበል እየተመለሱ መሆናቸውን ገልጸዋል። የኦሮሚያ ኮሚኒኬሽንስ ቢሮ በተለይ እሁድ በክልሉ ፕሬዚደንት አቶ ሺመልስ አብዲሳና በቀድሞው የኦሮሞ ነጻነት ሰራዊት ማዕከላዊ ዞን አዛዥ ሰኚ ነጋሳ መካከል የተደረገውን የሰላም ስምምነት ተከትሎ በርካታ የቡድኑ አባላት በተለይ በምዕራብ ሸዋ ዞንና በደቡብ ምዕራብ ሸዋ ዞኖች ወረዳዎች እየተመለሱ መሆናቸውን አስታውቀዋል። ቢሮው በተለይ በምዕራብ ሸዋ ዞን እንደ ነጮቢ፣ ኢልፈታ፣ ዳኖና ጅባት ከደቡብ ምዕራብ ሸዋ ደግሞ በአመያና ዳቦ በሚባሉ ወረዳዎች የቡድኑ አባላት የቅበላ ስነ ስርዓታቸው እየተካሄደ እንደሆነ ገልጸዋል። የተለያዩ የምዕራብ ሸዋ ዞን ነዋሪዎችም ይህን መመልከታቸውን ለአሜሪካ ድምጽ ገልጸዋል። አቶ ጃለት አበበ የጮቢ ወረዳ ነዋሪ ናቸው። አራፍ ከሌሳ ቢቻቱ መኪና ጃቱ ጌሴ መኪና ቶሩ ገረ ነጋቴ የቻለ አማ ገረ ጎድናት ተንደመኔ የቻለ እንዲህ ላለው አተጃለታ ትናንትናና ዛሬ ብቻ ወደ ሰባት መኪና ነው ታድሶ ትምህርት ለመውሰድ ወደ ዞን ከተማ የተወሰዱት። የሰላም ጥሪውን ከተቀበሉት ምንም የቀሩ አይመስለኝም። ክላሽ መትረየስና ስናይፐር ይዘው ነው ያሉት። እልፈታ ወረዳ ግንደበረት፣ ወዴሳና አምቦም በአጠቃላይ በምዕራብ ሸዋ ብዙ የኦሮሞ ነፃነት ሰራዊት አባላት እየገባ ነው። አቶ ጃለታ ከዚህ በፊት አዙ ከፍ ያለ የቡድኑ አባላት የሰላም ጥሪን ተቀብለው ሲመለሱ አለመመልከታቸውንም አክለው ተናግረዋል። በሌላ የምዕራብ ሸዋ ዞን ወረዳ ጀልዱም በመሰል ሁኔታ የቡድኑ አባላት ቅበላ ሲደረግላቸው እንደነበረ አቶ ግርማ ሌሎ በጀልዱ ወረዳ የክል በይ ቀበሌ አስተዳዳሪ ተናግረዋል። ስሪት ከለት እንደንገላ ጅ ሲሆ እንደው ረመጋላ ጀልዱ ኬሰት እንዲህ ይላሉ አቶ ግርማ አሁን በትክክል ከሁሉም አቅጣጫ እየተመለሱ ናቸው። ዛሬና ትላንት ጀልዱ ወረዳ ጎጆ ከተማ ሲደርሱ ሰው ሁሉ ወጥቶ ሲመለከታቸው ነበረ። መጀመሪያ ሲመጡ በየቀበሌያቸው በየቦታ ይሰበሰባሉ። ከዛ ወደ መንግስት ኃይሎች ስልክ ደውለው ነው የቅብላ ስነ ስርዓት እየተደረገላቸው ያለው። በጀልዱ ወረዳ በተለያዩ ቀበሌዎች ነው እየተቀበልን ያለ ነው። ለምሳሌ ዊርቱ፣ ሹኩቴ፣ ኢልኬ፣ ጎሮ ቀበሌዎች የኦሮሞ ነፃነት ሰራዊት አባላት መጥተው እየተመለሱ ናቸው። አሁን በጃልሰኝ የሚመሩት እየተመለሱ ናቸው። የተቀሩትን አናውቅም። ያው የሕዝቡን ፍላጎት አይተው ይመለሳሉ ብለን እናምናለን ብለዋል አቶ ግርማ። ባለፈው ጥቅምት ወር በሚያስተዳድሩት ክልቤ ቀበሌ በኦሮሞ ነፃነት ሠራዊት አባላትና በመንግሥት ሚሊሻ አባላት መካከል በተፈጸመ ተኩስ ልውውጥ ብዙ የሰው ሕይወት ማለፉን አስታውሰው፣ ሰላም መውረዱ መሰል የሰው ሕይወት ቅጥፈትን ይታደጋል ብለዋል ወልቲ ወልቲ ዱካሰ ሰናርዳን ከንከ ልቡ ሚሊሽዮ ተባዮ ተሰደት ደርቤቶ። እንዲህ ይላሉ አቶ ግርማውንም ያነ በተፈጠረው ግጭት የብዙ ሚሊሻ አባላት ሕይወት አልፎ ነበረ። ያው ሰላም ከተመለሰ እና እርስ በርስ መተኳኮሱ ከቆመ የተደናቀፈው ልማት ይቀጥላል። የሕዝቡ ፍላጎት ስለሚቀጥል አስደሳቸውናል ሰላም ቢወርድ ብለዋል። የጮቢ ወረዳ ነዋሪው አቶ ጃለታ በቀለም አክለው ሲናገሩ፣ ናምኒኮ ሀልከነ ጉዳ ያዶ ጉዳ ትቱሬ ዶ ደምት ናምኒድዋ። እንዲህ ይላሉ አቶ ጃለታ ሰው በየሄደበት ይገደል ነበረ። በጣም ትልቅ ችግር ውስጥ ነው ያለፍነው። አሁን ከሰላም በላይ ምን ጥቅም አለ? ሰላምን የሚበልጥ ነገር የለም። አሁን ሕዝቡ ለአምስት ዓመታት በቀጠሉ ጦርነት ተጎድቷል። መንግሥትና ግብረ ሠናይ ድርጅቶች የሕዝቡ ሕይወት የሚንሰራራበት መላ ይዞ ቢመጡ ባይነኝ። ነኝ ከዚሁ ጋር የኦሮሚያ ክልል በምዕራብ ሸዋና በደቡብ ምዕራብ ሸዋ ዞን ቅብላይ እያደረገላቸው ስላለው የኦሮሞ ነጻነት ሰራዊት አባላት ከኦሮሞ ነጻነት ሰራዊት አዛዥ አማካሪ አቶ ጅሬኛ ጉደታ ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ባለፈው እሁድ የኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ሺመሊስ አብዲሳ ከቀድሞ የኦሮሞ ነጻነት ሰራዊት ማዕከላዊ ዞን አዛዥ ጋራ ስላደረጉት ስምምነት የኦሮሞ ነጻነት ሰራዊት አዛዥ አማካሪ አቶ ጅሬኛ ጉደታ ስምምነቱ ድርጅቱ ቀድሞ ከመሪነት ካሰናበተው ግለሰብ ጋራ ብቻ መንግስት ያደረገው ነው ሲሉ ለቪኦኤ ምላሽ መስጠታቸው ይታወሳል። የኦሮሞ ነፃነት ሰራዊት እሁድ ማምሻውን ባወጣው መግለጫ ስምምነቱ ህዝቡን ለማምታታት እየተፈጸመ ነው ሲል መተቸቱ የሚታወስ ነው። የኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ቢሮ በመግለጫው በእስካሁኑ ስንት ተዋጊዎች እንደተቀበለ እና የወደፊት እጣፈንታቸውም የገለጸ ነገር የለም። ቢሮው የክልሉ ሰላም ማሰንበት የሚሉ ይዘቶችን ያዘሉ መልእክቶችን ባጋራቸው ጽሑፎች የቅበላ ስነ ስርዓቱ አሁንም እንደሚቀጥል ጠቁመዋል። የመንግስት ኮሚኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት የኦሮሚያ ብሔራዊ ክልላዊ መንግስትና በክልሉ የሚንቀሳቀሱ የታጣቂ ያሉ አመራሮች የደረሱትን የሰላም ስምምነት ተከትሎ በተለያዩ የኦሮሚያ አካባቢዎች የሚንቀሳቀሱ የኦሮሞ ነፃነት ሰራዊት አባላት ወደ ካምፕ እየገቡ እንደሆነ ገልጸዋል። ጀግንነት የህዝቡን ፍላጎት መረዳት ነው ያሉት ዶክተር ለገሰ በሌሎች የአገሪቱ አካባቢዎች በመሰል እንቅስቃሴ ላይ ያሉት ወደ ሰላም እንዲመጡም ጥሪ አቅርበዋል ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ